በአዲስ አበባ ዙሪያ ያሉ ከተሞችን በዋና ከተማይቱ ማስተር ፕላን ውስጥ አካቶ ለማልማት በሚል የተያዘውን እቅድ ከተቃወሙ የኦሮሚያ ዩኒቨርሲቲዎች ተማሪዎች ጋር በተነሳ ግጭት በሰው ሕይወትና ንብረት ላይ ጉዳት መድረሱን የመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት አስታውቋል። ጽህፈት ቤቱ ዛሬ ማምሻውን ባወጣው መግለጫ በመዳወላቡ የሶስት ተማሪዎች በአምቦና ታ ከተሞች የሰባት ሰዎች ህይወት ማለፉንና በቢዝነስና ኮንስትራክሽን ባንክ ላይ የዘረፋ ሙከራ መደረጉን ገልጿል። በሀሮማያ ማንነታቸው ባልታወቀ ሰዎች በተወረወረ ፈንጂ ሰባ ተማሪዎች መቁሰላቸውና የአንድ ተማሪ ህይወት ማለፉን ጽህፈት ቤቱ አስታውቋል። ዝርዝሩን በነገ ምሽት ዝግጅታችን እናቀርባለን። በአምቦና አካባቢዋ ቁጥራቸው አስራ ሰባት የሚደርስ ሰዎች መገደላቸው ተዘግቧል ይላል የኦሮሞ ፌዴራላዊ ኮንግሬስ ሲከስ ኦፌኮ የአካባቢው ምንጮች ጠቅሶ ዛሬ ይፋ ባደረገው በዚህ መግለጫው የኢህአዴግ መንግስት ለዚህ ኃይል እርምጃ ተጠያቂ ነውም ብለዋል። መግለጫው አክሎም የኦሮሞና የአማራ ብሔረሰቦችን ለማጋጨት ደባ እየተካሄደ ነው ሲል ወንጅሏል። መለስካቸው አመሃ ዝርዝሩን ይዟል። በኦሮሚያ የተለያዩ አካባቢዎች ዛሬም የተቃውሞ ሰልፎች እየተካሄዱ ለመሆናቸው ለቪኦኤ መረጃዎች ደርሰዋል። ለምሳሌ በደቡብ ምዕራብ ኦሮሚያ ከአዲስ አበባ ከተማ 60 ኪሎ ሜትር ርቃ በአለም ገና ሶዶ ጎዳና ላይ የምትገኘዋ ሌመን ከተማ አያሌ ነዋሪዎች ሰላማዊ ሰልፍ ወጥተው ወደ ከተማው አስተዳደር ጽፈት ቤት ሲጓዙ እንዳሉ አንድ ስማቸው እንዲጠቀስ ያልፈለጉት ተሳታፊ ለቪኦኤ ስልክ ደውለው ድባቡን ሰጥተውናል። ሌሎች የአምቦ ነዋሪዎች መሆናቸውን የገለጹ ሰዎች ደግሞ እንደተናገሩት የአምቦ ከተማ ዛሬ ጸጥ ያለች ብትሆንም ውጥረት እንደነገሰባትና በመከላከያ ኃይል እየተጠበቀች መሆኗን ገልጸዋል። የጉደርና የጥቁር እንጭኒ አካባቢ ተመሳሳይ ጸጥታ እንደሌለ የሚጠቁሙ ምልክቶች አሉ ብለዋል። በእነዚህ ነዋሪዎች አባባል በሰዎች የታጨቁ ተሽከርካሪዎች በፖሊስ ታጅበው ከጥቁር እንጭኒና ከጉደር አቅጣጫ አምቦ ወደሚገኝ እስር ቤት ሲያቀኑ ታይተዋል። አምቡላንሶችም ወደ ሆስፒታሉ ሲመላለሱ ተስተውለዋል ብለዋል። የኦሮሞ ፌዴራላዊ ኮንግሬስ የአካባቢ ምንጮችን ጠቅሶ ለቪኦኤ እንደተናገረው ከጉደር ስድስት ሰዎች፣ ከአምቦ ከተማ ደግሞ አስራ አንድ ሰዎች ተገድለዋል ይባላል። የሟቾቹን ቁጥር ግን በእርግጠኝነት ለመናገር እጅግ አስቸጋሪ እንደሆነም የፓርቲው አመራር አባላት ይናገራሉ። ኦፌኮ ዛሬ ይፋ ባደረገው መግለጫ እንዳተተው ህዝብም ሆነ ፓርቲው አስቀድሞ እንደጠየቀው በልማት ትስስር ስም የኦሮሚያ ከተሞችን ከአዲስ አበባ ለመቀላቀል የተጀመረውን እንቅስቃሴ እንዲቆም መንግስትን በሰላማዊና በህጋዊ መንገድ እንደጠየቀ ያስታውሳል። መንግስት ለዚህ ሰላማዊና ህጋዊ ጥያቄ የሰጠው ምላሽ ግን የኃይል እርምጃ ነው ይልና በአምቦ፣ በነቀምቴ፣ በግንቢ፣ በመቱ፣ በአዳማ፣ በባሌ ሮቤ በቡሌ ሆራና በሌሎችም ከፍተኛ ትምህርት ተቋማት በተወሰደው የኃይል እርምጃ በዜጎች ላይ የሕይወት ጥፋትን የንብረት መውደምን አስከትሏል ይላል። ለዚህም ኃላፊነት የጎደለው እርምጃ ነው ላለው ድርጊት ተጠያቂው የኢህአዴግ መንግስት ነው ሲል ይከሳል። ወደፊትም መደረግ አለበት የሚለውን አቶ ገብሩ ገብረ ማርያም የፓርቲው ምክትል ሊቀመንበርና የመድረክ ጸሐፊ ያብራራሉ። የቦታው በሰላማዊ መንገድ ጥያቄ እየቀረበ ነው። ለዚህ ሰላማዊ መንገድ ደግሞ አስተዳዳሪዎች በሚወጣው ህዝብ ፊት ተገኝቶ እየተደረገ ያለውን የሚሉትን ማስረዳት እና በሰላማዊ መንገድ ህዝቡ እንዲያዳምጣቸው ማድረግ ነው እንጂ ወደ መሳሪያ መሄድና ጉዳት ማድረስ፣ ንብረት ማውደም የመሳሰሉት በማንም አካል የሚበረታታ አይደለም። በማንኛውም አካል። መግለጫው አክሎም ህግን በመተላለፍ የሰው ህይወት ያጠፉ፣ አካል ያጎደሉና ንብረት ያወደሙ ድርጊታቸው በገለልተኛ አካል ተጣርቶ ህጋዊ ውሳኔ እንዲሰጣቸው ይጠይቃል። በማጠቃለያው ላይም በአሁኑ ወቅት የአማራና የኦሮሞ ወንድማማች ህዝቦችን ለማጋጨትና የወቅቱን የህዝብ ጥያቄ አቅጣጫ ለማሳት መንግሥት ደባ እየፈጸመ ነው ሲል ይከሳል። ለሁለቱ ህዝቦችም መተባበርንና ፍቅርን እንዲያጠናክሩ ጥሪ ያቀርባል። ይህንን ክስ ለማቅረብ ምን ምልክቶች አገኛችሁ? የሚል ጥያቄ ለአቶ ገብሩ ገብረ ማርያም አቅርቤ ነበረ። ይህን ለማለት ያበቁን ምልክቶች አንዳንዱ ቦታ አንዳንድ ሰዎች በግለሰብም ደረጃ ይሆናል ወይም ደግሞ በግሩፕ ተነስተው እኛ ምን አገባን የሚሉ አሉ። በዛ ምክንያት ኦሮሞዎች ደግሞ የሚመልሷቸው ነገሮች ስላሉ ይሄ ህዝብ ለዘመናት አብሮ የኖረ ለዘመናት የሚደርስበትን በደልና ጭቆና አብሮ የተጋፈጠ ህዝብ ስለሆነ ዛሬም ቢሆን በምንም አይነት ቅስቀሳ ወደዛ ሁኔታ አይሄድም፣ እንዲሄድም አንፈልግም። ለዚህም ነው ይሄ በመንግስት የሚደረግ በግለሰቦች የሚደረግ በቡድን የሚደረግ እንዲህ አይነቱ አዝማሚያ ከተውንም እንዲሰረዝ እንዲወድም ማንም ይህንን እንዳይከተል ለማስገንዘብ ነው። የአዲስ አበባ ዩኒቨርሲቲ ዋና ቅጥር ግቢ ዛሬ ከቀትር በፊትም ሆነ ከቀትር በኋላ ዙሪያውን በፖሊስ ኃይል ተከቦ እንደነበረ ለማየት የሚቻል ቢሆንም በውስጥ ግን የተለየ እንቅስቃሴ ለመኖሩ ምንም አይነት መረጃ አልተገኘም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ